የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ በአገሪቱ እየተስፋፋ ካለው ከፍተኛ ትምህርት የሚገኘው ጠቀሜታ ስለሚያድግበት ብልሃት ትኩረት ሰጥቶ እንደሚወያይ ተገልጧል። ጉባኤው የከፍተኛ ትምህርት ጥራት ለማሻሻልና በምርምር ላይ ያተኮሩ ዩኒቨርሲቲዎች የሚቋቋሙበት ወይንም የሚጠናከሩበት የፖሊሲ ሀሳብ ለመንግስት እንደሚያቀርብ ተገልጧል። መለስካቸው ነው። ሜላከልን የኢትዮጵያ ከፍተኛ ትምህርትና ምርምርን ወደ ላቀ ደረጃ ማሳደግ በሚል መሪ ቃል ዛሬ የኢትዮጵያ ሳይንስ አካዳሚ ሁለተኛውን የሳይንስ ጉባኤ ከፍተዋል። አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጽሕፈት ቤት በአፍሪካ አዳራሽ በተከፈተው በዚህ ጉባኤ ላይ ትኩረት ይሰጣቸዋል የተባሉ ጉዳዮች በከፍተኛ ትምህርት አገር ወይም ሕብረተሰብ የሚያገኘው ጥቅም የሚያድግባቸው መንገዶች፣ የከፍተኛ ትምህርትን ጥራት እንዴት ማሻሻል እንደሚቻልና ከልማት ጋር በምን ዘዴ ማቆራኘት እንደሚቻል እንዲሁም በምርምርና እውቀት በማመንጨት ያተኮሩ ከፍተኛ የትምህርት ተቋማትን ማቋቋም ወይንም ማጠናከር የሚሉት እንደሆኑ በአካዳሚው የተሰራጨው የጽሑፍ መረጃ ይናገራል። ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካደሚ ዋና ዳይሬክተር በበኩላቸው ዛሬ በሀገሪቱ በመስፋፋት ላይ ካለው ከፍተኛ ትምህርት አንጻር የምርምሩና የትምህርት ጥራቱን አለመመጣጠን በመጠቆም የጉባኤውን ዓላማ ያስረዳሉ። እንደሚታወቀው ከፍተኛ ትምህርት ለአንድ ሀገር እድገት በተለይ ደግሞ ለሕብረተሰቡ አጠቃላይ የሆነ ብልጽግናም ሆነ ለውጥ ከፍተኛ ትምህርት ከፍተኛ አስተዋጽኦ አለው። ተጨማሪም ደግሞ ሀገራችን የከፍተኛ ትምህርትን በሰፊው እያሳፋች ትገኛለች። ነገር ግን ምርምር ያንኑ ያህል ደግሞ እየሰፋም አይደለም። ስለዚህ የከፍተኛ ትምህርት ተቋማት ውስጥ ሊኖሩ የሚገቧቸውን ነገሮች፣ ምርምርም የሚስፋፋበትን መንገድ ለማየትና አስፈላጊ የሆኑ የፖሊሲ ሀሳቦችን ለማመንጨት የተዘጋጀ ጉባኤ ነው። ጉባኤውን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፍተኛ ትምህርት ለኢትዮጵያ እድገትና ለውጥ ግዙፍ አስተዋጽኦ እንዳለው መንግስትም ለዚህ ትልቅ ትኩረት እንደሚሰጠው ገልጸዋል። ይህ ጉባኤም በሀገሪቱ ዛሬ የሚታዩትን ተግዳሮቶች ለመወጣት ጠቃሚ ሀሳቦችን ሊያመነጭ እንደሚችል ጠቁመዋል። ፕሮፌሰር ማስረሻ በተለይ ለቪኦኤ እንዳብራሩትም የዚህ ጉባኤ ልዩ ትኩረት የሆነውን ጉዳይ በተመለከተ እንዲህ ብለዋል። ከዚህ ጉባኤ ጋር የተያያዘው የምርምር ዩኒቨርሲቲዎችን እንዴት እንፍጠር የሚለው ነው። ጉባኤው አራት ዘርፎች አሉ። የመጀመሪያው ዩኒቨርሲቲ ተማሪዎች ከትምህርት መስካቸው ውጪ እንዴት ነው የማመዛዘን በሰፊው የማየት እና ሙሉ የመሆን ባህሪያትን ሊጎነጸፉ የሚችሉት የትምህርት አካባቢዎችስ እንደት እንዴት ነው አካደሚክ የምንለው የትምህርት መስክ የውይይት የክርክር መስኮች እንዴት ነው ሊሆኑ የሚችሉት በሚለው ነው። ከዚህም ሌላ የዩኒቨርሲቲ ተማሪዎችን ክህሎት እንዴት ማሳደግ ይቻላል ተመራቂዎቹ ፍሬያማ ተቀጣሪዎችም ስራ ፈጣሪዎችና ቀጣሪዎችም የሚሆኑበትን ክህሎት ማስጨበጥ እንዴት ይቻላል የሚለውም ጉባኤው የሚነጋገርባቸው ርዕሶች ናቸው ይላሉ ፕሮፌሰር ማስረሻ ፈጠነ። የምርምር ዩኒቨርሲቲዎችን በመፍጠር ነገር ግን ፕሮፌሰር ማስረሻ ይህን ብለዋል። የምርምር ዩኒቨርሲቲዎች የሚፈጠሩት ደረጃቸው ከፍ ያሉ በምርምር የተካኑ መምህራን ሲኖሩ እና ከፍተኛ ክህሎት ያላቸው ወይም ደግሞ ብቃት ያላቸው ተማሪዎች ሲኖሩ እና ይህንን ምርምር እንዲያካሄዱ በመንግስት የምርምር ግብዓቶች ሲኖሩ እና ይህንን የሚፈቅድ የአስተዳደርና የአመራር መስመር ሲኖር ነው። እና ይሄ ጉባኤ እነዚህን ዩኒቨርሲቲዎች እንዴት እንደሚቻል የፖሊሲ ሀሳብ እንዲያቀርብ የተዘጋጀ ጉባኤ ነው። አካዳሚው የምርምር ዩኒቨርሲቲዎቹን መፍጠር የሚቻልባቸውን ብልሃቶች የፖሊሲ ምክረ ሀሳብ አድርጎ ለመንግስት ከማቅረብ በተረፈም ሀሳቡ ተጨባጭ እውነታ እንዲሆንም ወደፊት ሊያደርጋቸው ያቀዳቸውን የአካዳሚው ዋና ዳይሬክተር ይዘረዝራሉ። አካዳሚው አሁን ጉባኤ ላይ የሚወጡትን የውሳኔ ሀሳቦች እየያዘ በተለይ ደግሞ አንዳንዶቹን ለተለያዩ ተቋማት እያቀረበ ተግባራዊ እንዲሆኑ ጥረት ያደርጋል። ለምሳሌ በተለያዩ ዩኒቨርሲቲዎች ላይ የምርምር ዩኒቨርሲቲዎችን እንዴት መፍጠር ይቻላል በሚል የተለያዩ ጉባኤዎችን ውይይቶችን አካዳሚው አድርጓል፣ በሰፊውም ያደርጋል። እንግዲህ በመሰረተ ሀሳቡ እነዚህ ነገሮችን ሕብረተሰቡ ዩኒቨርሲቲዎች እየተረዱ ሲሄዱ ነው ወደዛ እየቀረብን የምንሄደው እና በመጀመሪያ የምርምር ዩኒቨርሲቲ ማለት ምንድነው? ምን ግብዓት ይጠይቃል? እንዴት ነው ሊፈጠር የሚችለው? ሁሉስ ዩኒቨርሲቲ ነው ወይ የምርምር ዩኒቨርሲቲ የሚሆነው? እንደሚታወቀው መንግስት፣ ከፍተኛ የሆነ የሰው ኃይል ያስፈልገዋል። አሁን መንግስትም ሳይሆን ሀገር፣ አሁን ለተዘረጋው የእድገት መስክ ከፍተኛ የሆነ የሰው ኃይል ያስፈልገዋል። ዩኒቨርሲቲዎች ይህን የሰው ኃይል ማፍራት አለባቸው። ነገር ግን ደግሞ ጥቂት ዩኒቨርሲቲዎች በተለይ እውቀት ማመንጨትን ትኩረት አድርገው የሚሰሩ ዩኒቨርሲቲዎች ሊኖሩ ይገባል። እነዚህም እንዴት አድርገን ነው ማቋቋምና መፍጠር የምንችለው? የምርቱን ጉዳዮች በየዩኒቨርሲቲዎቹ፣ በየመንግስት ተቋማት አካዳሚው እየሄደ ውይይት በማድረግ ግንዛቤው እንዲኖር ወደ ፖሊሲ እንዲሰርጽና ተግባራዊ እንዲሆኑ ማገዝ ነው። ይሄ ነው እንግዲህ ሊሰራ የሚችለው አካዳሚ። በዚህ ለሁለት ቀናት በሚቆየው ጉባኤ ላይ ከሁለት መቶ በላይ ምሁራንና ፖሊሲ አውጪዎች እንደተገኙ የአካዳሚው የጽሁፍ መግለጫ ያስረዳል። በጉባኤው ላይ በተጋባዥ ምሁራን አስራ አንድ ያህል ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድባቸውም ታውቋል። የኢትዮጵያ ሳይንስ አካዳሚ ከተለያዩ የእውቀት መስኮች በተውጣጡ 49 ኢትዮጵያውያን ምሁራን በ2002 ዓ ም የተመሠረተ ሲሆን በ2005 ዓ ም ራሱን የቻለ ተቋም ሆኖ በአዋጅ ተቋቁሟል። በአሁኑ ጊዜ የአካዳሚው መደበኛ አባላት ቁጥር 106 የደረሰ ሲሆን 34 ተባባሪና አንድ የክብር አባል አሉት። መለስታቸው አምሃ The América Dims Radio, Cardi's Ababa.